የጨው ውሃ፣ ነጭ ሽንኩርት፣ ቫይታሚኖች፣ ዊስኪ እኒህ አያሌ ሰዎች ለኮሮና ቫይረስ የቤት ውስጥ ፍቱን መድኃኒት በማፈላለጉ ረገድ ከሚጠቅሷቸው ጥቂቶቹ ናቸው። እኒህን ጨምሮ የተለያዩ አይነት የቫይረሱ መሻሪያ በተለይም እንግሊዝኛ ተናጋሪ ባልሆኑ ማኅበረሰባት ውስጥ ይጠቀሳሉ። በአንጻሩ የጤና ባለሙያዎችም እንዲህ ያሉ ራስን በራስ የማከም ሙከራዎች አደገኛ ጎን እንዳላቸው ያሳስባሉ። የኮቪድ-19 ተዛማችነት በተስፋፋ ቁጥር የይሆናል የቫይረሱ መከላከያ ሲልም ማዳኛ የሚባሉቱ በስተው ሲጠቀሱ ይሰማሉ። ሽንኩርትን ቆርጦና ቅርንፉድን ኪሶ ውስጥ ይዘው ከሄዱ በቫይረሱ አይያዙም ብለው የሚያምኑ ሰዎች አሉ። ይህን ያለው የፓንጃቢ ማኅበረሰብ ውስጥ እየተነገሩ ያሉ አስተያየቶችን ያሰባሰበው የፓንጃቢ ሬዲዮ ጋዜጠኛ ፕሪቴንደር ሲንግ ነው። ሌላው በቫይረስ መከላከያነት የሚጠቀሰው ዊስኪ ሲሆን ቫይረሱ በጉሮሮ አልፎ ወደ መተንፈሻ አካል እንዳይዘልቅ ይገለዋል የሚለው አባባል ነው። በህንድ ማኅበረሰብ ውስጥ ዝንጅብል፣ ነጭ ሽንኩርት፣ ሎሚ፣ ማር የመሳሰሉትም እንዲሁ ለቫይረሱ መከላከያነት ይጠቀሳሉ። የቫይረስ መከላከያ ይሆናሉ በሚል እሳቤ መጥቀሱ በፓንጃቢ ማኅበረሰብ ውስጥ ብቻ ያለ ሳይሆን የታሚል ማኅበረሰብም ኮቪድ 19ን ለመከላከል ይሆናሉ የሚሏቸውን ከህንድ ግሮሰሪዎች ይሸምታሉ። ፓሽቶ ማኅበረሰብ ውስጥም ጥቂትም ቢሆኑ እውነተኛ ሙስሊም የሆነን ቫይረሱ አይዝም የሚሉ አታዮች ሲንጸባረቁ በሌሎች የክርስትና እምነትና የኦርቶዶክስ እምነት ተከታዮች ዘንድም በተመሳሳይ መልኩ እምነቱን የሚጋሩ የተወሰኑ ሰዎች መኖራቸው በተሰባሰበው የሕዝብ አስተያየት ላይ ተካቷል። በኮሪያ ማኅበረሰብ ዘንድ በገንዳ ውሃ መታጠብና ቫይታሚን ዲን መውሰድ ከቫይረሱ እንደሚከላከል ይነገራል። እርግጥ ነው በኢትዮጵያውያን ማኅበረሰብ ዘንድ የሚነሳውም ፌጦ ተጠቃሽ ሆናል። ይህም የሕክምና ባለሙያዎችን ያሳሰበ ሲሆን እውነታንና ልማዳዊ አባባሎችን መለየት እንደሚያስፈልግም ይመክራሉ። የሮያል አውስትሬሊያ ኮሌጅ የጠቅላላ ሕክምና ዶክተር ኬሪ ኔስፖልን ምክረ ሐሳባቸውን ሲለግሱ እንደማስበው ችግሩ ሰዎች መፈወሻን ይሻሉ። በአሁኑ ወቅት እንደምናውቀው ምንም አይነት መፈወሻ የለም። የምናውቀው አንድ ነገር ቢኖር ማኅበራዊ ርቀትን መጠበቅ ሰዎች ወሸባ እንዲገቡ ማድረግ ነው። እርግጥ ነው ሰዎች ኪኒኖችን መዋጥ ይወዳሉ ብለዋል። ዶክተር ኔስፖልን አያይዘውም ሰዎች በየቦታው ለቫይረሱ ማርከሻ ይሆናል ብለው የሚወስዷቸው ነገሮች ምናልባትም ጉዳትን ሊያስከትል እንደሚችል ጠቁመዋል። እንዲሁም በድብቅ ገበያ የቫይረስ መከላከያ ተብለው የሚሸጡ ምርቶች ከሀያ ወደ ሰላሳ ፐርሰንት ከፍ ማለቱንና የሐሰት ሆነው መገኘታቸውንም ጠቁመዋል። ዶክተር ኔስፖልን ሰዎች የኮቪድ 19 ምልክቶች የታዩባቸው መስሎ ከተሰማቸው የሕክምና እርዳታዎችን እንዲጠይቁ ወደ ሐኪምና ሆስፒታል ከመሄዳቸው በፊትም ስልክ ደውለው ማናገር እንደሚገባቸውና በሚሄዱበትም ወቅት ካላቸው የፊት ጭንብል ለብሰው እንዲሄዱ መክረዋል። ስለ ኮሮና ቫይረስ ተጨማሪ መረጃ በቋንቋ ለማግኘት ኤስቤስ ዶት ኮም ዶት ዩ ስላሽ ኮሮና ቫይረስ ድረገጻችንን ይጎብኙ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። Want to hear more stories